አቶ ፈቃ አህመድ ነጋሽ በኢትዮጵያ የውሃና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር ውሃ መስኖና ኤነርጂ ሚኒስቴር። እሺ አመሰግናለሁ። አሁን የደወልኩሎት ኩሎት የግብፅ እጩ ፕሬዚደንት የመከላከያ ኃይሉ አዛዥ ሆነው የቆዩት ኤልሲሲ ከግብፅ ቴሌቪዥን ጋር ባደረጉት ቃለ መጠይቅ አንዳንድ አዲስ የሚመስሉ ሀሳቦችን ሰንዝረዋል። ተከታትለዋቸው ይሆን የአባይ ውሃንና የኢትዮጵያን ግድብ ይመለከታል። ህዳሴ ግድብን። አዎ ተከታትለነዋል። ምንድን ነው ለመሆኑ የእናንተ ሀሳብ በዚህ ንግግራቸው ላይ? እንግዲህ ምንድን ነው ይህንን ሁኔታ ወይም ንግግራቸውን በሁለት መልኩ መውሰድ ይቻላል። የተናገሩት ንግግር ውስጥ ያው የተወሰኑ አዎንታዊ የሚመስሉ ሀሳቦች ተንጸባርቋል። ከነኚህም ውስጥ በተለይ ኢትዮጵያም ውሃ መጠቀም ትፈልጋለች፣ ግብፅም ውሃውን መጠቀም ትፈልጋለች የሚል ንግግር አለ። እንደዚሁም የናይል ውሃ ለኢትዮጵያ እና ለግብጽ ከፈጣሪ የተሰጠ ስጦታ ነው የሚል የተናገሩት ነገር አለ። በተወሰነ ደረጃ እነኚህ ነገሮች በእኛ በኩል ተቀባይነት አላቸው። በሌላ መልኩ ደግሞ ያው የውሃ ጉዳይ ለግብጽ የሞት የሽረት ጉዳይ ነው ብሎ የተናገሩት ነገር አለ። ይሄ ከበፊት አባባል ብዙም የተለየ አይደለም። እንግዲህ በአንድ መልኩ ምን ይዘት ልንወስድላቸው እንችላለን። በሌላ መልኩ ግን ይህ ንግግር አዲስ አይደለም። ከአሁን በፊትም ፕሬዚደንት ሙባረክ ከስልጣን እንደወረዱ ወደ ስልጣን የመጡ የሽግግር መንግስትም ሆነ በቋሚነት ፕሬዚደንት ሙርሲ የመጡ ጊዜ አንደኛ ፕሬዚደንት ሙባረክ አፍሪካን እና የናይል ተፋሰስ ሀገራትን ረስተዋታል በሚል ይከሱ እና እነሱ ግን የተሻለ አቋም እንደሚኖራቸው የተሻለ ግንኙነት እንደሚፈጥሩ ስናገሩ ነበረ። ሲተገበር ግን ስላላየን የተለመደ ንግግር ነው። የውሃ አጠቃቀሙንም በተመለከተ እንደዚሁ ኢትዮጵያ በውሃ የመጠቀም ሌሎችን የተፋሰሱ ሀገራት በውሃው የመጠቀምና የመልማት መብት አላቸው፣ አብረን እንሰራለን የሚል ንግግር በተደጋጋሚ ይሰማና፣ ግን ተግባሩን ስናይ በሁሉም መሪዎች ዘንድ በፊት ከነበረው አቋም የተለየ ያየነውን ነገር ስለሌለ አሁንም ፊልድ ማርሻል ሲሲ የተናገሩትን ከዛ በተለየ ሁኔታ አይደለም ያየ ነው። ንግግራቸው ውስጥ የጠቀሷቸው ግን አዎንታ የሚመስሉ ነገሮች መኖራቸውን ተገንዝበናል። በዚህ የውሃ ለግብፅ የህይወትና የሞት ጉዳይ ነው ባሉበት አገላለጻቸው አብደልፈታህ ኤልሲሲ ኢትዮጵያ ልትረዳን ይገባል። እኛ ውሃው የውሃ ነገር አይደለም፣ ዝም ብሎ ወንዝ ዝም ብሎ ውሃ አይደለም። ለእኛ የመኖርና ያለመኖር ጉዳይ መሆኑን ኢትዮጵያ ልትረዳን ይገባል። እኛም የነሱን ልማት እንረዳላቸዋለን። እንደዚህ አይነት አገላለጽ ነው፣ የኃይል አገላለጽ አይደለም። ንግግራቸውን ተከታትየዋለሁኝ፣ እየሰማሁት ነበር። አገላለጻቸው ከኃይል እርምጃ ራቅ ያለ ነው። ሊገነዘቡን ይገባል፣ የመኖርና ያለመኖር ጉዳይ መሆኑን ውሃ ለእኛ የሚል አባባል ነው ያላቸው። እንደውም በዚህ ላይ ምን ብለዋል እሳቸው? እንደውም ከኢትዮጵያ ጋር መነጋገራችን ዘግይተናል። በጣም ዘግይተን ነው ንግግር የጀመር ነው። አልተረዳናቸውም። ኒግሌክት አድርገናቸው ቆይተናል ብለው ነው የተናገሩት እና ይህንን አባባል አንዳንድ ሰዎች ያስተሳሰብ መሰረታዊ ለውጥ ወይም ፓራዳይም ሺፍት ነው የሚባል አመለካከት ያላቸውም አሉ። አሁ እንግዲህ አሁን ይህንንም ነገር በጥንቃቄ ማየት የሚያስፈልጉ ጉዳዮች አሉ። ቅድም እንዳነሳሁት ነው፣ ከንግግራቸው ውስጥ በበጎ መልኩ በአዎንታዊ መልኩ የሚወሰዱ አባባሎች አሉ። ይህንን ሁኔታ እኛ በጥንቃቄ ነው የምናየው። አዲስ አይደለም። የመጀመሪያው ሽግግር መንግስት ወደ ስልጣን መጣ የጀኔራል ታንታዊ ማለት ነው። ተመሳሳይ ንግግር ያደረጉት በመቀጠልም ፕሬዚደንት መሀመድ ሙርሲም ወደ ስልጣን የመጡ ጊዜ ተመሳሳይ ንግግር አድርገዋል። በተግባር ግን ያየነው ሌላ ስለነበረ ይህንን ሁኔታ እኛ በጥንቃቄ ነው የምናየው ያልኩትም ለዛ ነው። እንግዲህ የውሃውን ጉዳይ በተመለከተ የውሃ ጉዳይ የመሞትና የመኖር ጥያቄ ነው የምለው ለግብጽ ብቻ አይደለም። ለኢትዮጵያን በተመሳሳይ ሁኔታ የውሃ ጉዳይ የመኖርና ያለመኖር ጥያቄ ነው ብሎ መውሰድ ይቻላል። በተለይ አባይን የሚመለከት ጉዳይ ስለሆነ ነው። ለኢትዮጵያ ብዙ የውሃ ምንጮች ስላሏት፣ አባይ ለኢትዮጵያ የሞትና የህይወት ጉዳይ አይደለም የማለት አይነት አስተሳሰብ ነው፣ ውስጡ ያለው። ከዚህ በፊትም ተመሳሳይ ጥያቄ ለዩጋንዳው ፕሬዚዳንት ለዩዌሪ ሙሴቪኒ ቀርቦላቸው ነበር። ከአንዲት ጋዜጠኛ ጋዜጠኛዋ ለግብጽ እኮ ናይል ህይወትና ሞት ነው ብላ ነበር ያቀረበችላቸው። እንደዚህ አይነት ግንዛቤ እሺ፣ ይቀጥሉ። ይሄ ነገር የተሳሳተ አባባል ስለሆነ ነው ብዙ ሰዎች ብዙ ሰዎች ኢትዮጵያ በጣም ብዙ አማራጭ አላት፣ ኢትዮጵያ በጣም ብዙ ውሃ አላት፣ ኢትዮጵያ በጣም ብዙ ተፋሰሶች አላት እያሉም የሚያነሱት ጉዳይ አለ። ይህ በፍጹም ተቀባይነት የሌለው፣ እውነታ የሌለው፣ መሰረት የሌለው አባባል ነው። ኢትዮጵያ ያላት አማራጭ አንድና አንድ ብቻ ነው፣ እሱም ዝናብ ነው። የዝናብ ሁኔታ በአሁኑ ጊዜ አስተማማኝ አይደለም፣ በጣም ተለዋዋጭ ነው። ኢትዮጵያ ውስጥ ዝናብ በጊዜ እና በቦታ በጣም በከፍተኛ ሁኔታ እየተዛባ ነው ያለው። የግብርና ምርታችን ሙሉ በሙሉ ዝናብ ላይ ነው የተመሰረተው። በዋና የዘር ወቅት ለአስር ቀን ዝናብ ቢቋረጥ ኢትዮጵያ ውስጥ በጣም ትልቅ አደጋ ነው የሚደርሰው። ያ ግን በግብፅ ላይ የሚያመጣው ምንም ለውጥ አይኖርም። ኢትዮጵያ ከዚህ ውጪ ሌላ አማራጭ የላትም። ሀገራችን ካላት አስራ ሁለት ተፋሰሶች ውስጥ ሰባቱ ወሰን ተሻጋሪ፣ ሶስቱ ደረቅ ናቸው። በወሰን ተሻጋሪ ውሃዎቻችን ያለን ውሃ መጠን የአገሪቷ ዘጠና ሁለት ፐርሰንት ውሃ እዛ ውስጥ ነው የሚገኘው። ስለዚህ ኢትዮጵያ በሁሉም ተፋሰሶች ውስጥ ተመሳሳይ ፖሊሲ ስላላት ናይልን አትጠቀምም ማለት ዘጠና ሁለት ፐርሰንት የአገሪቷን ውሃ ላለመጠቀም ቃል ትገባለች ማለት ነው። ይህ ደግሞ በፍጹም ተቀባይነት አይኖረውም። ስለዚህ ኢትዮጵያ ያላት አማራጭ የተለያየ ወንዝ የተለያየ ውሃ ሳይሆን ዝናብ ብቻ ነው ያላት አማራጭ ሌላ አማራጭ ያላትም ውሀ የማከማቸ- የማከማቸት አቅማችን በጣም ዝቅተኛ ነው። በአሁኑ ጊዜ ምናልባትም በዓለም ውስጥ ካሉ አገሮች ዝቅተኛ ውሀ የማከማቸት የነፍስ ወከፍ ውሀ የማከማቸት አቅም ያላት ኢትዮጵያ ነች። አንድ መቶ ዘጠና ሁለት ሜትር ኩብ በነፍስ ወከፍ ነው ውሀ የማከማቸት አቅማችን። ወደ ግብፅ እኮ ስንሄድ ውሀ የማከማቸት አቅማቸው ወደ አንድ ሺ አንድ መቶ ሀምሳ ሜትር ኩብ ውሀ በነፍስ ወከፍ አላቸው። ያ ማለት ለሶስት አመት የሚጠቀሙበትን ውሃ ግብጾች አላቸው። አስዋን ግድብ በስተጀርባ ለሶስት አመት ያንን ውሃ መጠቀም ይችላሉ ግብጾች። የኑቢያን አኩፈር ወይንም የከርሰ ምድር የማይታካ የከርሰ ምድር ውሃ አላቸው። አሁን የሚጠቀሙትን የናይል አመታዊ አጠቃቀም እየተጠቀሙ ለአንድ ሺህ አመት ሊጠቀሙበት የሚችሉ የከርሰ ምድር ውሃ አላቸው። እኛ የከርሰ ምድር ውሃችን በጣም ዝቅተኛ ነው። እንዲሁም ከዛም ባለፈ ግብጽ የባህር ወደብ አላት። በአሁን ጊዜ የጨዋማ የባህር ውሃን አጣርቶ የመጠቀም ቴክኖሎጂ እያደገ መጥቷል፣ ዋጋውም እየወረደ መጥቷል። ግብጽ ከሜዲትራኒያን ጋር ከስዊዝ ካናል ጋር ከቀይ ባህር ጋር ትገናኛለች። ያን ሁሉ የመጠቀም አማራጭ አማራጭ ያላቸው ግብጾች ናቸው እንጂ ኢትዮጵያ አይደለችም። ስለዚህ የውሃ ጉዳይ ለኢትዮጵያም የመኖርና ያለመኖር ጥያቄ ነው። ይሁን እንጂ የግብፅን ሁኔታ በጥንቃቄ እንረዳለን። በዚህ ላይ በናይል ላይ ያላቸው ወይንም በዛ ላይ ኢኮኖሚያቸው የመመስረት ሁኔታ እየቀነሰ መጥቷል። በአሁኑ ጊዜ እኮ የግብፅ አመታዊ ገቢ ወይንም ጂዲፒ የምንለው ግብርናው ከሀያ ፐርሰንት በታች ወርዷል። ስለዚህ እንደ ድሮ አይደለም እየተቀየረ መጥተዋል። ስለዚህ ይህ አባባል ከእውነት የራቀ ነው። በእርግጥ ውሃውን ይፈልጉታል። ብዙ የግብፅ ህዝብ ህይወት በናይል ውሃ ላይ የተመሰረተ ነው። ያንን እናውቃለን። በተመሳሳይ ሁኔታ ግን ለኢትዮጵያም የውሃ ጉዳይ የመኖርና ያለመኖር ጥያቄ መሆኑን ለማስገንዘብ ብዬ ነው። የህዳሴ ግድብን ሀይቅ ከተመለከት ነው እኮ መንግስት ለመስኖ ጉዳይ አይውልም የሚል ተደጋጋሚ መግለጫ ሰጥቶ ነበረ። አዎ ትክክል ነው። እና ቅድም ካሉት ጋር እንዴት ይገናዘባል? ይሄ ውሃ በውሃነቱ ለእርሻ ጉዳይ የመዋሉን እንዴት ያያይዙልኛል? እንግዲህ ምንድን ነው የታላቁ የኢትዮጵያ ህዳሴ ግድብ ያው የተገነባው የግብ ማን የሱዳን ድንበር አካባቢ ነው። ከግድቡ በታች ለመስኖ የሚሆን መሬት የለንም። ስለዚህ የግድቡን ውሃ ለመስኖ ልማት አንጠቀምበትም፣ መሬት ስለሌለ ማለት ነው ከግድቡ በታች ይሄኛውን ጉዳይ ያነሳሁት ምንድን ነው በአብዛኛው ብዙ ጊዜ ስለምነሳ ነው። በተለያዩ መድረኮች ላይ የተለያዩ መሪዎች የተለያዩ የግብጽ ባለስልጣናት ብቻ ሳይሆንም የሌሎች ሀገር ባለስልጣናት ናይልን መንካት ግብፅን የማጥፋት ያክል አድርጎ የሚወስዱ አባባሎች ስላሉ ነው ይህንን ያነሳሁት። አዎ በግልጽም ነው ሲናገሩ የነበረው። እንደውም የአባይ ጉዳይ እኮ በጸጥታ ኃይሉ ስር እኮ ነው ታቅፎ ያለው አይደለም እንደ እንደው ዝም ብሎ በጎን በጎን ሳይሆን በቀጥታ ነው። ሁልጊዜ የውጭ ፖለቲካቸው እንደውም ማዕከላዊ ነጥብ ይመስለኛል የአባይ ደህንነት ጉዳይ። ስለዚህም በጸጥታ ጉዳይነት ነው በደህንነት ጉዳይነት ነው በግብፅ ፖለቲካና ፖሊሲ ውስጥ ታቅፎ ያለው የአባይ ጉዳይ። ስለዚህ በአደባባይ ላይ የሚናገሩት ነው የሚመጡት መሪዎች ሁሉ እሱን እኮ ነው እያልኩ ያለሁት ይ በተለይ የዓለምን ህዝብ ለማደናገር የምንነገር ነው እንጂ አንደኛ፣ ለምሳሌ ድሮ ሄሮደተስ ግብፅ የናይል ስጦታ ነች ብለዋል። ፕሬዚደንት ሙርሲ ደግሞ ያንን ገልብጠው ናይል የግብፅ ስጦታ ነች ብለዋል። እንደዚህ አይነት አባባሎች በአሁኑ ጊዜ የተሳሳቱ ናቸው። በአሁኑ ጊዜ ግብፅ የናይል ስጦታ አይደለችም። ምክንያቱም የግብፅ ኢኮኖሚ በከፍተኛ ደረጃ ወደ ሰማንያ ፐርሰንት የሚመጣው ከግብርና ውጪ ነው። ያ ማለት የግብፅ የናይል ብቻ ሳይሆን የሌሎችም የተቀናጁ ልማቶች ስጦታ ነች ብሎ መውሰድ ይቻላል። ገልብጦ ናይል የግብፅ ስጦታ ነች ማለት በጣም የተሳሳተ አባባል ነው። ምክንያቱም ናይል የግብፅ ስጦታ ቢቶን ኖሮ የናይል ወንዝ ግብፅ ውስጥ ብቻ ይፈጠር ነበረ። የናይል ወንዝ ኢትዮጵያ ውስጥ፣ ዩጋንዳ ውስጥ፣ ታንዛኒያ ውስጥ፣ ኬንያ ውስጥ፣ አስራ አንድ ሀገር ውስጥ የተፈጠረ የአስራ አንዱ ሀገራት ስጦታ ስለሆነ ስለዚህ እኛው ግልጽ መሆን አለበት ብዙ ጊዜ ኢትዮጵያ አማራጭ አላት። ኢትዮጵያ ብዙ ተፋሳስ አላት። ኢትዮጵያ የውሀ ሀብታም ነች የሚባለው የተሳሳተ ነው። ኢትዮጵያ በከፍተኛ የውሀ እጥረት ያለባት አገር ነት። ካሉን አስራ ሁለት ተፋሳሶች ውስጥ የተሻለ ውሀ ያላቸው ሶስት ተፋሳሶች ብቻ ናቸው። የተቀረው ዘጠኝ ተፋሳሶች ውስጥ ከፍተኛ የውሀ እጥረት ነው ኢትዮጵያ አላት። ስለዚህ ኢትዮጵያም አማራጭ የላትን። ኢትዮጵያውን ውሃን የመጠቀም ማለት ውሃ ለኢትዮጵያም ውሀ የመኖርና ያለመኖር ጥያቄ ነው፣ ለግብፅም ለኢትዮጵያም የሚለውን ለማንሳት ጀኔራል አብዱል ፈታህ ኤልሲሲ ፕሬዚደንት ሊሆኑ ይችላሉ የግብፅ ተብለው እየታሰቡ እየተጠበቁ ያሉ ሰው ናቸውና፣ እሳቸው ዛሬ የሚናገሯቸው ነገሮች ለመጪው ፖሊሲና የሁለቱ ሀገሮች ግንኙነት ትርጉም ያለው መልእክት የሚያስተላልፍ ይመስለኛል። አንድ በግል ልወዳደራለሁ ያሉ ሰው የአባይን ጉዳይ እንደ በኃይል እንደመያዝ አድርገው ተናግረዋል። በኃይል አስከብራለሁኝ መብታችንን እስከ ማለት ድረስ ደርሰዋል። አደባባይ ላይ የሲሲ አገላለጽ ያሁኑ ግን የተላዘበና እንደውም እኛ እኮ ከኢትዮጵያ ጋር ብቻ ሳይሆን መላ አፍሪካ ወንድሞቻችንንም እኮ ወደዚህ ወደ ንግግር ለማምጣት ለማቅረብ እኮ ጥረት አላደረግንም፣ የሚበቃውን የሚገባውን ጥረት አላደረግንም። ስለዚህ በሁላችንም በኩል የጋራ ጥቅም ላይ የተመሠረቱ ንግግሮችን ማድረግ አለብን የሚል ንግግር ነው ያደረጉት። ዘግይተን ነው የመጣ ነው በዚህ ጉዳይ ላይ መነጋገር የሚል ንግግር ነው ያደረጉት። ይሄንን ንግግር ሲያዩ እንደው የይስሙላ ነው በሚል አቋሞ ይጸናሉ እኛ ፊልድ ማርሻል አልሲሲ የግብጽ ፕሬዝደንት ሆነው አሁን የያዙትን አቋም የሚቀጥሉበት ከሆነ ኢትዮጵያ እጇን ዘርግታ ከግማሽ መንገድ በላይ ሄዳ የምትቀበለው ጉዳይ ነው። ኢትዮጵያ ሁሌም ለውይይት፣ ሁሌም ለንግግር፣ ሁሌም በጋራ ለመስራት፣ በጋራ ለማልማት፣ በጋራ ለመጠቀም ዝግጁ ነች። ስለዚህ የምናየው ነው የሚሆነው በዚህ አቋማቸው ጸንተው ፕሬዝደንት ሆነው ከተመረጡ በኋላ ኢትዮጵያ ከግብፅ ጋር ተነጋግራ ለመስራት ሁሌም ዝግጁ ነች። በተፋሰሱ ላይ መተባበር ለኢትዮጵያ ብቻ ሳይሆን ለግብፅም፣ ለተፋሰሱም ሀገራት አማራጭ ሳይሆን ግዴታ ነው። ተባብሮ አብሮ መስራት ውሃው ያገናኘናል። በዛ ላይ ተባብረን መስራቱ ላይ እኛ ሁሌም ዝግጁ ነን። ከአሁን በፊት ከነበረው ታሪክ አኳያ ግን ስናይ ማለትም ከፕሬዚደንት ሙባረክ ከተነሱ በኋላ የመጡት ሁለት የሽግግር መንግስትና አንድ የቋሚ መንግስት ናቸው። እነኚህ መንግስታት ተመሳሳይ ሀሳብ አንስተዋል፣ ግን በተግባር ሲያደርጉ የነበረው ሌላ ጉዳይ ስለሆነ ነው ይህንን ያነሳውት። የሚተገብሩ ከሆነ ግን ኢትዮጵያ ከግማሽ መንገድ ላይ በላይ ሄዳ ይህንን ሀሳባቸውን ትቀበላለች ለማለት ነው። ኤልሲሲ በዚሁ ቃለ ምልልሳቸው ላይ ሊረዱን ይገባል ኢትዮጵያውያንም በዚህ ጉዳይ ያለንበትን ሁኔታ ባሉት ላይ ባይረዱትስ ብላ አንስታላቸው ነበር አንድ ጥያቄ እና እሳቸው የመለሱት ምንድን ነው፣ እንደዚህ አይሰሩም ነገሮች እንደዚህ አይሄዱም። ይልቅ አንዳንድ ሁኔታዎችን ውጥረቶቹን ለማባባስ የሚደረጉ ንግግሮችን፣ ሰጣገባዎችን፣ ጭቅጭቆችን ማርገብ አለብን። እንደው መገናኛ ብዙሃኑን ነው ትንሽ ጫን ብለው የተናገሩትና እዚህ እናንተ የምትናገሩትን ነገር ኢትዮጵያውያን ወንድሞቻችን ይሰማሉ እና ወደ መባባስ ወደ መሻከር ይወስዱናል እና ጥቅም ያላቸው ንግግሮች አይደሉም እነዚህ የመሻከር ንግግሮች ብለው ነው መልስ የሰጡት። በዚህ ሁኔታ የግብፅ መገናኛ ብዙሀንም ወይም የኢትዮጵያም ቢሆኑ ወይም ሌላ አካላት ለሁለቱ ወገኖች ግንኙነት መሻከር ምክንያት የሚሆኑ እንቅስቃሴዎችን ያደርጋሉ ብለው ያስባሉ። እንግዲህ ምንድን ነው ፕሬዚደንት ሙርሲ መሐመድ ሙርሲ ከስልጣን ከመውረዳቸው በፊት ኢትዮጵያን በተመለከተ ያስቀመጧቸው በተለይ ከተቃዋሚ ፓርቲ መሪዎች ጋር ሆነው ቀጥታ በቴሌቪዥን በሚተላለፍ ፕሮግራም በተላለፈው መልእክት ላይ ያስቀመጧቸው ወደ ሰባት የሚሆኑ አማራጮች አሉ። ኢትዮጵያን ግድቡን እንደው ለማስቆም ያስቀመጧቸው አማራጮች አሉ። ከእነኚህ አማራጮች ውስጥ እስከ አሁን ድረስ ሁሉም ከመጨረሻው አማራጭ በስተቀር እየተተገበረ ነው ያለው። ስለዚህ ከፍተኛ የሚዲያ ካምፔን ነው ያለው። በጣም ከፍተኛ የዲፕሎማሲ ዘመቻ እየተካሄደ ነው ያለው። በጣም ብዙ እንቅስቃሴዎች እየተደረጉ እንደሆነ እናውቃለን። በምን አቅጣጫ እንግዲህ አንደኛው የማስፈራራት ነው። ሁላችንም የምናውቀው ነው። የማስፈራራት ሁሌም ቅድም የሚያነሱት ነው። አንደኛው እጩ ከተመረጥ ኢትዮጵያ ላይ ጦርነት ከፍታለሁ የሚል ይህንን አማራጭ እስካሁን ያሉት የሽግግር መንግስታት በሙሉ ያው ሲናገሩ የነበረው ነው። አሁን ያለውም የሽግግር መንግስት ይህንኑ ስናገር ነበረ። እወጋለሁ፣ አፈርሳለ፣ አፈርሳሉ የሚለውን ማለት ነው። ድሮም ጀምሮ የነበረ ንግግር ነው። የሚዲያ ዘመቻዎች አሉ። የሶስተኛ አካል ፕሬዘር አለ። ከፍተኛ ዲፕሎማሲ ዘመቻ ነው። በአለም ላይ ያለው ከሱዳን ጋር ለማጋጨት በሌሎችም ጋር እየሄዱ ግድቡ እንደሚፈርስ ግድቡ በሌሎች አካላት እንደሚሰራ ግድቡ ሱዳንን ለማጥፋት እንደተሰራ እንዲህ አይነት ነገሮች በአብዛኛው በአውሮፓም፣ በአሜሪካም፣ በኤሽያም በተፋሰሱ በናይል ተፋሰሱ ውስጥ ሄደው ሲያካሄዷቸው የነበሩ ዘመቻዎች አሉ። በእነኚህ ዘመቻዎችና በተለይ የግብጽ ሚዲያ በሚያወጧቸው መልክቶች በእውነቱን ለመናገር የኢትዮጵያ ሕዝብ በጣም ነው የያዘ ነው የኢትዮጵያ ሕዝብ የግብፅ ህዝብ ከፍተኛ ከበሬታ አለው። ውሃውንም በተመለከተ የኢትዮጵያ ህዝብ በጋራ የመጠቀም ፍላጎት ነው ያለው። አንድም ቀን አንድም ቀን የግብፅ ህዝብ ውሃ አጥቶ ወይንም ውሃ ተጠምቶ እንዲኖር የሚፈልግ ኢትዮጵያዊ የለም ብሎ መውሰድ ይቻላል። ከቅርብ ጊዜ ወዲህ ግን በግድቡ ላይ እየተነሱ ያሉ ጉዳዮች ግድቡ ሊያስከትል ከሚችለው ተጽዕኖ ጋር የተያያዘ ሳይሆን በአብዛኛው ኢትዮጵያ ውሃውን እንዳትጠቀም ወይንም ደግሞ ኢትዮጵያ እንዳትለማ እንዳታድግ ከሚደረጉ እንቅስቃሴዎች ጋር በጣም ተሳስረው በመታየታቸው የኢትዮጵያ ህዝብ በጣም ያዘነበት ሁኔታ ያለ። እሳቸውም ያሉት ይህንኑ ነው። ሚዲያዎቹ ኢትዮጵያን የኢትዮጵያን ህዝብ እያሳዘነ መሆኑም የተገነዘቡ ይመስለኛል። ያንን ተገንዝቦ ይህንን በማስተካከል ለትብብር ዝግጁ ከሆነ አሁንም ኢትዮጵያን ለመተባበር አብሮ ለመስራት በጋራ ፍትሐዊና ምክንያታዊ በሆነ መልኩ ለመጠቀም ዝግጁ መሆኗን መግለጽ እፈልጋለሁ። በዚ አጋጣሚ አቶ ፈቃ አህመድ፣ ይሄ የጀኔራል ኤልሲሲ መልእክቱ የወጣው በኢትዮጵያና በግብጽ መካከል ያሉ ግንኙነቶች ወይም በዚህ ቢያንስ ቢያንስ ናይልን በተመለከተ አባይን በተመለከተ ህዳሴ ግድብን በተመለከተ ያሉት ግንኙነቶች እየሻከሩ ባል። ባሉበት ሁኔታ ትንሽ ውጥረቱ ከረር ባለበት ሁኔታ ውስጥ ነው መጥተው ይህንን እየተናገሩት እና እርሶ ደግሞ ይህንን ክፍል በኢትዮጵያ በኩል ሆነው የሚመሩ ሰው ነት የእርሶ ክፍል የዕለት ከዕለት ስራው ነው እና ምንድን ነው የሚሆነው መጪው ሁኔታ ብለው ያስባሉ? እንግዲህ ተክለል ባለ መልኩ የወሰን ተሻጋሪ ውሃ አጠቃቀምን በተመለከተ በናይል ሆነ በሌሎች ላይ አጠቃቀሙ ላይ ሁሌም ፊት ይቻለ ሁሌም ያለ መግባባት ይኖራል። በስተመጨረሻ ግን ወደ ትብብር ነው የሚመጣው። የወሰን ተሻጋሪ ውሃ አጠቃቀምን በተመለከተ ትብብር ወይም በትብብር መጠቀም ብቸኛ አማራጭ ነው፣ ሌላ አማራጭ የለውም። እና ትብብር ግዴታም ነው ብሎ መውሰድ ይቻላል። ሀገራት ከትብብር የተሻለ ጥቅም እናገኛለን ብሎ ወደ ትብብር ሊመጡ ይችላሉ። አምኖበት በተፋሰስ ደረጃ የተሻለ ጥቅም ከትብብር ይገኛል ብሎ ወደ ትብብር ሊመጡ ይችላሉ። ይሄ የተመረተ አማራጭ ነው። ካልሆነም ግን ያለመተባበር የሚያስከፍለው ዋጋ ስላለ ሀገራት ይህ ያለመተባበር የሚያስከፍለው ዋጋ ወደ ትብብር እንዲመለሱ ያበረታታቸዋል። ስለዚህ የግብፅና የኢትዮጵያን ጉዳይ ከዚህ የተለየ አይደለም። በአሁኑ ሰዓት ግንኙነታችን በተወሰነ ደረጃ ሻክሮ ሊሆን ይችላል፣ ያለመግባባት ተፈጥሮ ሊሆን ይችላል። ዞሮ ዞሮ ግን ወደ ትብብር መምጣታችን አማራጭ የለውም መጨረሻው የተሻለ ትብብር መጨረሻው በጋራ የመስራት በጋራ የመጠቀም ተነጋግሮ ተወያይቶ ችግሮችን የመፍታት የማጥበብ አቅጣጫ ነው የሚሆነው። ያለውም ብቸኛ አማራጭ ይህ ብቻ ነው። ወደዛ እንደምነግም ደግሞ እርግጠኛ ነኝ። አቶ ፈቅ አህመድ ነጋሽ የኢትዮጵያ ውሃ መስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር ለሰጡኝ ማብራሪያና ጊዜው በጣም አመሰግናለሁ። አመሰግናለሁ።